በሰሜን አሜሪካ የአማራ ማህበር እንዳስታወቀው ግጭቱ የተጀመረው ጥር 13 ቀን 2015 ዓ ም በአማራ ልዩ ኃይል ካምፕ ላይ በኦሮሞ ነጻ አውጪ ሰራዊት ተፈጸመ ባለው ጥቃት ነው። በዚሁ ጥቃት የደረሰን ጉዳት አስመልክቶ የማህበሩ የአድቮኬሲ ዳይሬክተር አቶ ሆነ ማንደፍሮ የሚከተለውን ለዶይቼ ቬለ ተናግረዋል። በተፈጸመው ድንገተኛ ጥቃት ከመቶ በላይ የሚሆኑ የአማራ ልዩ ኃይል ተዋጊዎች እንደተገደሉ መረጃዎች ደርሰውናል። እዚ አካባቢ ተመሳሳይ ጥቃት ሲሰነዘር እኔ እንኳን በማስታውሰው ለሰባተኛ ጊዜ ነው። በተደጋጋሚ ከተማዎች ይወድማሉ፣ የበርካታ ዜጎች ይፈናቀላሉ። ከዚህ አካባቢ የተፈናቀሉ እና ከኦሮሚያ አካባቢ በኦነግ ሸኔ የተመራው ጥቃት የተፈናቀሉ አማራዎች በብዛት ደብረብርሃን አካባቢ ተጠልለው እንደሚገኙና በቅርቡ ምክትል ጠቅላይ ሚኒስትሩን ጨምሮ በአካል ሄደው ያዩበት ሁኔታ እናስታውሳለን። በሰሜን ሸዋ ዞን አጣዬና አካባቢው በኤፍራታና ግድም ወረዳ በጀውሃ ቀበሌ በሚገኘው የአማራ ልዩ ኃይል ላይ በተፈጸመው በዚሁ ጥቃት አምስት የፌዴራል ፖሊስ አባላትና ሁለት ሰላማዊ ሰዎች መገደላቸውንም ማህበሩ ገልጸዋል። ቢያንስ አስር የአማራ ልዩ ኃይል አባላት እና አስር የፌዴራል ፖሊስ አባላት በጽኑ ቆስለው ሕክምና በመከታተል ላይ እንደሚገኙም ተመልክተዋል። የማህበሩ የአድቮኬሲ ዳይሬክተር ከመረጃ ምንጮቻቸው ባረጋገጡት መሰረት ከሺህ በላይ ነዋሪዎች ከመኖሪያቸው ተፈናቅለዋል። አሁን ባለው ተጨባጭ ሁኔታ ከሩ ሚሊዮን በላይ የሚሆን ሕዝብ መፈናቀሉን እስከ ትናንት ድረስ ተረድተናል። በርካታ የሆኑ ዜጎች ተገለዋል። ቁጥሩን እንዲነው ብሎ መናገር የማያስችል ሁኔታ ነው ያለው። ምክንያቱም አሁንም ጥቃቱ እንደቀጠለ ነው። አስክሬን ማንሳት ያልተቻለበት ሁኔታ ስላለ ለመቁጠር ማድረጋች ሆኗል። ጥቃቱ በሰንበቴ አላላ፣ አጣዬ፣ ሸዋሮቢት፣ ካራ ጀብጀባ፣ በባልቺና በዙሪያው በሚገኙ የሰሜን ሸዋ አካባቢዎች ተስፋፍቶ መካሄዱን ለመረዳት ተችሏል። በጥቃቱ ለተፈናቀሉ ንጹሐን ዜጎች አስቸኳይ የሰብአዊ እርዳታ ጥሪም ቀርበዋል። እርዳታ ለተፈናቀሉ ወገኖች እንዲያደርሱ የሰብአዊ ድርጅቶችን ጥሪ እናቀርባለን። የአማራ ማህበር በአሜሪካ የዚህ ጥቃት አላማ የጸጥታ ኃይሎቹ ከቦታው ለቀው እንዲወጡ በማድረግ ንጹሐን ዜጎችን ለመጨፍጨፍ ያለመ ነው። ስለ ጉዳዩ ዶችቨሌ አስተያየት እንዲሰጡ የጠየቃቸው መንግስት ኦነግሸኔ በሚል የፈረጀው የኦሮሞ ነጻነት ሰራዊት ቃል አቀባይ አቶ ኦዳ ተርቢ በሰጡት የጽሁፍ ምላሽ ለጥቃቱ የአማራ ኃይሎችን ተጠያቂ አድርገዋል። አቶ ኦዳ እንደሚሉት የአማራ ኃይሎች ሌ ድሙ ጋር በተባለ አካባቢ ከብቶች በሚያግዱ ኦሮሞዎች ላይ ተኩስ በመክፈት ጥቃት ፈጽመዋል። ይህም በኦሮሞ ገበሬዎችና በፀጥታ ኃይሎቹ መካከል ከፍተኛ ወዳሉት የለየለት ግጭት ማደጉን ቃል አቀባዩ በሰጡን አጭር የጽሁፍ ምላሻቸው ገልጸው ዝርዝሩን ከመናገር ግን ተቆጥበዋል። አቶ ኦዳ ከዚህ ቀደምም የኦሮሞና የአማራ ማህበረሰቦችን ግንኙነት ለማበላሸት ሆን ተብሎ የሚፈጸሙ ናቸው ያሏቸውን ጥቃቶች ለማስቆም ውይይት እንዲካሄድ ጥሪ ማቅረባቸው አይዘነጋም። ቫለ ሬዲዮ ለተጠናቀረው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ።